ከኢኮኖሚው ዓለም በተከታታይ የአደባባይ ተቃውሞዎች ሲናጡ የከረሙት የኦሮሚያ ከተሞች ለጊዜው ተረጋግተዋል። በመንግሥትም ይሁን በባለሀብቶች ተቋማት ላይ የሚፈጸሙት ጥቃቶች ጋብ ብለዋል። የኢትዮጵያ መንግስት ለወራት የዘለቀውን ፖለቲካዊ ተቃውሞ ለማብረድ ገቢራዊ ያደረገው የአስቸኳይ ጊዜ አዋጅ ሊገባደድ የቀሩት ጥቂት ቀናት ቢሆኑም መጪው ጊዜ ምን ይዞ እንደሚመጣ አይታወቅም። የከረረ ተቃውሞ ከተከሰተባቸው አካባቢዎች አንዱ የሆነው የኦሮሚያ ክልላዊ መንግስት ከመጠነ ሰፊ ግምገማዎች በኋላ የኢኮኖሚ አብዮት ያቀጣጥሉልኛል ያላቸውን እቅዶች ይፋ አድርጓል። የአገር ውስጥ መዋዕለ ንዋይን ያበረታታል የተባለለት ይህ እቅድ ወጣቶችና ገበሬዎችን ለመጥቀም ማቀዱም ተነግሯል። ኦዳ የተቀናጀ ትራንስፖርት፣ ኬኛ የመጠጥ ማቀነባበሪያ አምቦ ፕመር ማምረቻ የግብርና ውጤቶች ማቀነባበሪያ እና የኦሮሚያ የግንባታ ኩባንያዎች እንደሚቋቋሙ የክልሉ መንግስት ገልጧል። የኦሮሚያ ክልላዊ መንግስት የኮሚኒኬሽን ቢሮ ኃላፊ አቶ አዲሱ አረጋ በግል የፌስቡክ ገጻቸው እንዳሰፈሩት ይቋቋማሉ ከተባሉት ኩባንያዎች መካከል አንዱ የሆነው ኬኛ የመጠጥ ማቀነባበሪያ ከገብስ አምራች ገበሬዎች ጋር በጥምረት ይሰራል። ከአልኮል ነፃ መጠጦች፣ የማዕድን ውሃ፣ ለስላሳ መጠጦች፣ ጭማቂዎች እንዲያመርት የታሰበው ይኸው ኩባንያ 310 ሺህ የሚሆኑ ወጣቶች 400 ሺህ የሚሆኑ አርሶ አደሮችና ባለ ሀብቶች ባለድርሻ ሆነው ሊመሰረት መታቀዱንም አቶ አዲሱ ገልጠዋል። ኩባንያውን ለመመስረት የክልሉ መንግስት ባለስልጣናትና የአዋሽ ኢንተርናሽናል ባንክ ፕሬዚደንት አቶ ፀሐይ ሽፈራውን ጨምሮ ሰባት አባላት ያሉት ኮሚቴ ተቋቁሟል። አቶ ታከለ ኡማ የኦሮሚያ ትራንስፖርት ቢሮ ኃላፊ ናቸው። አንደኛ የተለያዩ ሴክተሮች ባለሀብቶች ከአቅም ውስንነት የተነሳ ይህንን በሚገባ ሊተገብሩት ስለማይችሉ መንግስት እነሱን የመደገፍ የማበረታታት አቅምም ስላለው ግዴታም ኃላፊነትም ስላለው ኢንተርፕራይዞች ደግሞ አሉ። መንግስት የገባ ልዩነቱን ለማስተካከል ለምሳሌ ኮንስትራክሽን ላይ ባለሀብቶች የሚሰሩት አለ። ባለሀብቶች በማይደርሱበት ደግሞ በተመጣጣኝ ዋጋ ኢንተርፕራይዞች ገብቶ እንዲሰሩ፣ ሌሎችም በዚህ ተጓዳኝ የሚሰሩ ስላሉ እነዚህ ኢንተርፕራይዞች ደግሞ አትራሾች ናቸው። እነሱም ከባለ ሀብት ጋር አንድ ላይ በማቀናጀት ሀይላቸውን እንዲያስተባብሩ እንዲሰሩ ብሎ የተደረገው ማለት። ስለዚህ መነሻው ታድሶ የመለሳቸው በታድሶ ውስጥ የታዩ በዚህ ደረጃ ወጣቶች ከዩኒቨርሲቲ ከኮሌጅ የሚመረቁ ወጣቶች አሉ። ስራ አጥ ናቸው፣ ስራ እየፈለጉ ናቸው። በሌላ መልክ ደግሞ የፖሊሲያችን የመለሳቸው ነገሮች አሉ፣ በህግ ደረጃ ተደግንግጎ ይወጡ አሉ። እነዚህን ሁለቱን አንድ ላይ በማገናኘት እነዚህ ፕሮጀክቶች ያስፈልጉናል። የስራት ጥያቄን በዚህ በኩል እንመልሳለን፣ የሀገር እድገትን ደግሞ በዚህ በኩል እናፋጥናለን። ዜጎች በለፉት በሰሩት ልክ ደግሞ ተጠቃሚ ይሆናሉ። ስለዚህ የሀገሪቷ እድገት ተመጣጣኝ እንዲሆን ፈጣን እንዲሆን ለሁሉም ዜጎች ደግሞ እኩል መደላድል እንዲፈጠርላቸው የተደረገ ሂደትና አሰራር ነው ልል ይፈልግ ወደ አራት መቶ ሺህ በሚጠጉ ባለድርሻዎች የሚቋቋመው ኦዳ የተቀናጀ ትራንስፖርት አክሲዮን ማህበር በኢኮኖሚ አብዮቱ የመጀመሪያ ምዕራፍ ወደ ስራ ይገባሉ ተብለው ከታቀዱት መካከል አንዱ ነው። 310ሺህ ወጣቶችና 400ሺህ ገበሬዎችና ባለሀብቶች የሚያቋቁሙት ኬኛ የመጠጥ ማቀነባበሪያ ምስረታም መንገድ ላይ ነው ተብሏል። የኢኮኖሚ አብዮቱ በአጠቃላይ የሚፈጀው የገንዘብ መጠን፣ የሚፈጥረው የሥራ ዕድል ብዛትና ሙሉ በሙሉ ተግባራዊ የሚደረግበት ጊዜ ግን አይታወቅም። አንደኛው እንዳልከው ኢንተርፕራይዞችን ሞቢላይዝ የማድረግ ሁለተኛ ባለ ሀብቶችን አርሶ አደሮችን ሞቢላይዝ የማድረግ የፋይናንስ ተቋማት አሉ እነሱም ሞቢላይዝ በማድረግ ከነዚህ የተውጣጣ ደግሞ ባለፈው ጊዜም ስንናገር እንደነበረ አንድ ምክር ቤት አቋቁመናል በክልላችን ደረጃ ከባለ ሀብቶች እና ከኢንተርፕራይዞች የተውጣጡ ይሄንን ስትራቴጂክ ሮድማፕ የሚመሩ በየጊዜው የሚገመግሙ ስህተቶችም ግድፈቶችም ካሉ ደግሞ መንግስትና እነዚህ ባለ ሀብቶች እየተገናኙ በመድረክ የሚነጋገሩ እሱን እያረሙ እያስተካከሉ የሚሄዱ የሚሄዱበት ሁኔታዎች ተፈጥሯል። ስለዚህ የፋይናንስ ተቋማቶችን በዚህ ነገር ላይ እየተሳተፉ ነው ያሉ በተለይ በእኛ ክልል ላሉ ባንኮች ባለሀብቶች አሉ። በዚህ ስራ በደንብ የተሻለ ስራ የሰሩ ኤክስፒሪንስ ያላቸው በግላቸው ደግሞ ሰርቶ ጥሮ እዚህ የደረሱ አሉ። እነሱ ደግሞ ሀገርን መርዳት ይፈልጋሉ፣ ማገዝ ይፈልጋሉ። መንግስት ያለበት ውስንነት አለ እንዳልከው፣ የአቅም ውስንነቱ ምንድን ነው? የተሻለ ኤክስፐርቲዝ ኖሌጅ ያሉ ባለሀብት ጋር ነው። መንግስት ደግሞ ያለው ህግና ፖሊሲዎችን የማስተካከል አለው። ስትራቴጂ ሮድ ማፕ ተዘጋጅቶለታል፣ የህግ ማዕቀፍ ተዘጋጅቶለታል ለዚህ ካውንስል ካውንስሉ በየጊዜው እንዳልኩ በወርም አሁን አሁን በአስራ አምስት ቀን አንዴ እየተገናኘን እየተነጋገርን፣ በቅርበት ወደ ገበያ የሚወጡ አሉ፣ ከትራንስፖርት ጋር የተገናኘ ሌሎችም አሉ። እንግዲህ ስለዚህ በጊዜ ሂደት አቅማችን ፈትሸን በደረስንበት ልክ ደግሞ እነዚህ ፕሮጀክቶች ወደ ህዝብ እያወጣን ህዝብ እየተሳተፈ የሚሰራ ስራ ነው የሚሆነው። ሁሉንም ፕሮጀክት አንዴ ላውንች አናደርግም። የኦሮሚያ ክልላዊ መንግስት የወሰዳቸው እርምጃዎች የሚሆኑ እቅዶቹ ትችትና ሙገስ አላጣቸውም። የክልሉ መንግስት በግል ባለሀብቶች ይዞታ ስር የነበሩ የ የማዕድን ቦታዎች ወደ ወጣቶች ለማስተላለፍ ወስኗል። የክልሉ የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ አዲሱ አረጋ በምስራቅ ሸዋ ዞን 1500 ሄክታር የማዕድን ማውጫ ቦታዎችን ከባለ ሀብቶች በማስመለስ 6000 ለሚሆኑ ወጣቶች መከፋፈሉን ገልጠዋል። ደርባ ሚድሮክና ዳንጎቴ የሲሚንቶ ፋብሪካዎች ለማምረቻዎቻቸው የሚፈልጓቸውን ግብዓቶች ከተደራጁ ወጣቶች ለመግዛት ስምምነት መፈረማቸውንም አቶ አዲሱ አረጋ በፌስቡክ ገጻቸው ገልጠዋል። እነዚህ እርምጃዎች በስራ ፈላጊ ወጣቶች ዘንድ መልካም እርምጃ ተደርገው ተወስደዋል። ማዕድንን ከአንዳንድ በግል ይዞ ብዙ ነገር የሚያመርቱ ድርጅቶችም የመሬት ውስጥ ማዕድንን ተቀብሎ ለወጣቱ እያከፋፈለ ነው መንግስት፣ ደስ የሚል ነገር ነው። ከማዕድናቶቹ መካከል ጠጠር የማምረት በግለሰቦች ተይዘው የነበረ አሁን በማህበርና በጥሩ ሁኔታ ለወጣቶቹ በማህበር እንዲሰሩ እና ለማንኛውም ግንባታ ግባት እንዲያቀርቡ እየተደረገ ነው። ሁለተኛ የለገደምቢ ወርቅ ማዕድን የሚታሰብበት ይሆናል። ምክንያቱም ማዕድን ማዕድን ነው እና ለህብረተሰቡ መዳረስ ያለበት፣ ስራ አጥነትን መፍታት ያለበት አንድ ቱባ ግለሰብ የሀገሪቱን ማዕድን ተቆጣጥሮ፣ ብዙዎቹ ደግሞ ደሀ ሆኖ ዳር ላይ ቆሞ ማየት የሚያሳዝን ነው። ይህ መንግስትም ላስብበት የሚገባ ነው። የተጀመረ ነገር በኦሮሚያ ጥሩ ነው። አሁን እኔ ያለውበት አካባቢ ስሜን መግለጽ አልችልም። ጥሩ ሀሳብ ነው እየተካሄደ ያለው ስናየው፣ ለምሳሌ ጠጠር ማምረት ከባድ ስራ ነው። አሪፍ ነው። በአንዴ ከደህንነትም ያላቅቃል። ብዙዎች ወደ ስራ ለመግባት ዝግጅትን ጨርሶ ከባለ ሀብቶቹ ክርሽር ተረክቦ ዝግጅታቸውን እያጠናቀቁ ነው የሚገኙት። መቀመጫቸውን ከኢትዮጵያ ውጭ ያደረጉ የኦሮሞ ተቃውሞ አስተባባሪዎች ግን የኢኮኖሚ አብዮቱ ማዘናጊያ ነው ሲሉ ይተቻሉ። ክልሉን የሚያስተዳድረው የኦሮሞ ሕዝቦች ዴሞክራሲያዊ ድርጅት ኦህዴድ ቃሉን ለመጠበቁ ጥርጣሬ ያላቸውም አልጠፉም። ከሁሉም በላይ ግን በአደባባይ ተቃውሞ የተነሱ ጥያቄዎች መመለስ አለባቸው ሲሉ የሚሞግቱ አሉ። ኤጋ ሞቱማን ጋፍሌ ከነ ከለቲዳን ዴቢሱን ዋን እቲ ኡልፋቴ። መንግስት ይህንን ጥያቄ በቀጥታ መመለስ ስላቃተው ሕዝቡን ለማሞኘት የተለያዩ ጥቅማ ጥቅሞችን አቅርቧል። የህዝቡንም ትግል ወደ ኋላ ለመመለስ የተለያዩ መላምቶችን ተጠቅመዋል። እኔ የኦሮሚያ ክልላዊ መንግስት ስራ ላጡት ለምን ስራ ይፈጥራል እያልኩ አይደለም። ስራ መፍጠሩ አንድ ነገር ሆኖ እያለ ህዝቡ ለረጅም ጊዜ መንገድ ላይ ወጥቶ የወታደር መሳሪያ ፊት ለፊት ቆሞ ሲጮና፣ ድምፁን ሲያሰማ የነበረው ስራ አተናል ስራ ፍጠሩልን እያለ አይደለም። ማህበረሰቡ እያለ የነበረው እኛ ተጨቁነናል፣ መብታችንን አተናል፣ ንብረታችን እየተዘረፈ ነው፣ መብታችን ይከበር ነው። ስለዚህ ማህበረሰቡ የጠየቀውና መንግስት የመለሰው የተለያየ ነው። እኔ ስራ ካጡት አንዱ ሆኖ ዛሬ ስራ ስላገኘው በስራው ተሸውጄ መብቴን ከመጠየቅ የሚመልሰኝ አይኖርም። ስራውን በማግኘት የራሱ አጠናክሬ መብቴን እንድጠይቅ ያደርገኛል። ምናልባት እነዚህ ሰዎች ስራ ስላጡ ወደ ፖለቲካ ተመለሱ የሚል ሀሳብ ከመንግስት ሊመጣ ይችላል። ሰው ስራ ስላጣ አይደለም። ስለ ፖለቲካ፣ ስለ ነጻነት፣ ስለ ሀገሩ ሰላም፣ ስለ ዲሞክራሲ ሚያስበው ሰው በተፈጥሮ ጭቆና ስለማይወድ ነው። ስራ ላጡት ሰዎች ስራ በመፍጠራቸው በጣም እናመሰግናቸዋለን። ይሁን እንጂ የህዝብን ጥያቄ በቀጥታ ቢመልሱ በጣም ደስ ይለኛል። ስለዚህ ይህ ሁሉ ህዝቡ ለጠየቀው ጥያቄ መልስ ሊሆን አይችልም። ኩኒ ጎቱማን ጎቱቲ ጋፊ ሀዋስን ጋፈቴፍ ደቢተው እንደንደው ከንጅሉዳ የኦሮሚያ ትራንስፖርት ቢሮ ኃላፊው አቶ ታከለ ኡማ ግን ከተችቻቸው የተለየ አቋም አላቸው። የፖለቲካ ጥያቄዎች በህገ መንግስቱ መሰረት ተመልሰዋል የሚሉት አቶ ታከለ ትችቶቹም ይሁን የፖለቲካ ጥያቄዎቹ ህገ መንግስቱን ካለመረዳት ይመነጫሉ የሚል እምነት አላቸው። የፖለቲካ ጥያቄዎች በእኛ ሀገር በህገ መንግስቱ መሰረት ተመልሰዋል። በዚህ ላይ ማንም ሰው ግልጽ አቋም መያዝ አለበት። ኮንፊዥን መፈጠር የለም። አስራ ዘጠኝ ሰማንያ ሰባት ህዝቦች፣ ብሔረሰቦች የሀገራችን ነዋሪዎች ህገ መንግስቱን ሲያጸድቁ የፖለቲካ ጥያቄ በመሰረታዊነት በዛ ጊዜ ነው የተመለሱ። ከዛ በኋላ ያለው በህገ መንግስቱ መሰረት ህገ መንግስቱ በሚገባ ባለመረዳት ህገ መንግስቱን በሚገባ ባለማስጠበቅና ህገ መንግስቱ በሚገባ ስራ ላይ እንዳይው በዛች ትንንሽ ጥቃቅን ነገሮች በሚፈጠረው በዚህም በዛም ነገር የፖለቲካ ጥያቄ አልተመለሰ መባል የለበትም። እኔ በግልጽ መናገር የሚፈልገው ይሄንን ነው። ትችቱ እንደ ትችት በስራ ላይ የመጣ ትችት ስለሆነ ምንም እኔ ይሄን አክል ለምን ተቹ ብዬ መናገር የማችልም። ኦሮሚያ ክልል ትልቅ መንግስት ነው፣ ትልቅ ክልል ነው። ግለሰቦች ስለተቹ የሚመጣ ነገር የለም። ግን ክልሉ ደግሞ አሁን ከያዘው በላይ መሰራት እንዳለበት በየጊዜው እየተገናኘን እየተነጋገርን ያለ ነው። ትችት ግን ያው የግለሰብ ትችት ነው። ነገም ይተቻሉ። ለምን ይተቻሉ ማለት አልችልም። አድማጮቻችን፣ የዛሬው መሰናዶ ተጠናቋል። እሸት የበቀለ ነኝ። ጤና ይስጥልኝ።